የኦሮሚያ ብሔራዊ ክልላዊ መንግስት ስድስት ቢሊዮን ብር በመመደብ የኢኮኖሚ አብዮት የተሰኘው እቅድ ለወጣቶች አዲስ የስራ ዕድል ለመፍጠር እየተንቀሳቀሰ መሆኑን በተደጋጋሚ አስታውቋል። ከሁለት ወር በፊት ይፋ የሆነው ይህ እቅድ ወጣቶች ተደራጅቶ ለኢንዱስትሪ ግብአት የሚሆነውን የማዕድንና የእርሻ ውጤቶች ማቅረብ እንዲችሉ የክልሉ ባለስልጣናቶች ሲናገሩ ይሰማል። የመኖሪያ ቤት ችግር ላለባቸው መንግስት ቤት ገንብቶ እንደሚሰጣቸውና ባለው የኢኮኖሚ ስርዓት ውስጥ የበለጠ ተሳትፎ በማድረግ የገንዘብ አቅማቸውን እንዲያጎለብቱም የክልሉ መንግስት እቅድ እንዳለው ጠቅሷል። የኦሮሚያ ክልል ርዕሰ መስተዳደር አቶ ለማ መገርሳ በቅርቡ ለወጣቶች ባደረጉት ንግግር ይህንኑ አስታውቀው ነበር። ቀቤኝ ኑሀር ከጅሩ ሀር በእጃችን ያለ ሀብት ዛሬ ነው መስራት። ካለብኝ ዛሬ ነው። ለነገ የማስቀምጠው የለኝም። አቅም በፈቀደ ያህል ዛሬ ነው መስራት ያለብኝ። ዛሬ ነው መስራት ያለብኝ ለወደፊት ኑሮ። በተለይም የእኛ ትውልድ የታሪክ ኃላፊነት ያለብን ትውልድ ወጣቱንና የኦሮሞን ህዝብ ጨምሮ ጠንካራ አብዮት መለኮስ አለብን። እሱም በኢኮኖሚ ላይ የሚደረገው አብዮት ቀንም ሆነ ማታ የምናስበው ስለ ኢኮኖሚ፣ ስለ ገንዘብ መሆን አለበት። ህልማችን ስለ ገንዘብ መሆን አለበት። በኢኮኖሚ ያልጠነከረ ማህበረሰብ ተላላኪ ነው የሚሆነው። ቁጥር ብቻ ነው፣ የትም ሊደርስ አይችልም። ገንዘብ ያለ ነው ወደ ፈለገው የሚነዳው። ይሱመ ማለቀ ቀቡት ሰዲቃ ቤኛ ቀቡት ይሱመ ዲነግዴዳን ጭማታይቱ ሰኦፋ የአቶ ለማ መገርሳን ንግግር ተከትሎ የኦሮሚያ ክልል ወጣቶች ተደራጅቶ ለኢንዱስትሪዎች ግብአት የሚሆኑት ውጤቶች እንዲያቀርቡ ለማድረግ ወደ ስራ መግባቱን የአገር ውስጥ ዘገባዎች ያመለክታሉ። የኢንዱስትሪዎቹ ስራ አስኪያጆች መንግስት ለወጣቶች የስራ እድል ለመፍጠር የያዘውን እቅድ ባይቃወሙም አፈጻጸሙ እንደሚያሳስባቸው ዘገባው አክሎበታል። ወጣቶች ማሽኖች የላቸውም፣ ፋብሪካው ደግሞ ያልተቋረጠ ግብአት ይፈልጋል ስሉም የሲሚንቶ ፋብሪካ ስራ አስኪያጆች መናገራቸውን ሪፖርተር ጋዜጣ ጠቅሶ ዘግቦታል። የፋብሪካዎቹ መናሪያ እየሆነች መምጣቷ የምንነገርላት የሰበታ ከተማ ወደ 400 የሚሆኑ ፋብሪካዎች እንደሚገኝባት የከተማዋ የኮሚኒኬሽን ጉዳይ ጽሕፈት ቤት ኃላፊ አቶ ወርቁ ደበሌ ለዶችቬሌ ተናግረዋል። በፋብሪካዎቹ አብዛኞቹ ወጣቶች ሲሆኑ ከ50 ሺህ በላይ ሰራተኞች የስራ እድል መፍጠር እንደቻሉ አቶ ወርቁ ገልጸዋል። በከተማው አካባቢ በግለሰቦች የተያዙትን የተፈጥሮ ሀብቶች ለምሳሌ እንደ ድንጋይ ማምረቻ ቦታዎች ከግለሰቦች አስለቅቀን ወጣቶቹ ቦታ እንዲይዙ እያስደረገ ማዘገን ነው ይላሉ። በአፈጻጸሙ ቅሬታ የሚያነሱትን እንዲህ ሲሉ መልስ ሰጥተዋል። በዚህ ሂደት በፊት በማይገባ መንገድ ጥቅም ሲያገኝ የነበረ ግለሰብ ጥቅሙን ሲያጣ ሊያኮርፍ ይችላል። አንደኛ ይህ ሀብት አንድ ግለሰብ ስጠቀም ነበር። ይህ ግለሰብ ምንም የጨመረው ነገር የለም። ግን አሁን ብዙ ወጣቶች እየተጠቀሙ ነው። እነሱም ለሌላ ወጣቶች አዲስ የስራ ዕድል እየፈጠሩ ነው። በአጠቃላይ አሁን ስናይ ወጣቶቹ ቤተሰቦቻቸውን ማስተዳደር ችለዋል። ይሁን እንጂ ወጣቶችን አደራጅቶ ወደዚህ መስክ ማስገባት አሁንም ችግሮች እንዳሉበት ከወጣቶች መስማት ችለናል። የአዳማ ነዋሪ የሆነው ግን ስሙ እንዳይጠቀስ የፈለገ ግለሰብ ለዶቼ ቬለ እንዲህ ስል ይናገራል። በአሁኑ ጊዜ አንዳንድ ስልጠናዎች ይሰጣል። ከዛ ውጪም ወጣቶች እንዲደራጁ እየተደረገ ነው። እናም ገንዘብ ተሰጥቷቸው ወደ ሥራ ሊገቡ የሚችሉበት መንገድ ይመቻቸዋል እያሉ ይናገራሉ። ግን በተጨባጭ የተደራጁም ወጣቶች ወደ ሥራ የገቡበት ሁኔታ የለም የሚያደራጀውም አካል ከመናገር ውጭ በተጨባጭ ሰርቶ መሬት ላይ ያለ ነገር የለም። በኦሮሚያ ክልል ከፍተኛ ተቃውሞ እንደነበረ ይታወሳል። የሥራ ፈጠራም ሆነ የኢኮኖሚ አብዮት ስል የክልሉ መንግሥት ይዞ የመጣውን ዕቅድ የወጣቶች ቅሬታ ለማብረድ የታለመ ነው ስሉ የሚተቹም አልጠፉም።